ሳውዲ አረቢያ ከየመን ጋር በሚያዋስናት ድንበሯ ላይ በተለይ ከአፍሪቃ የሚጎርፉ ስደተኞችና ፍልሰተኞችን ያስቆምልኛል ያለችውን አጥር አቁማለች። ለጊዜው የአጥሩ ዝመት 75 ኪሎ ሜትር ደርሷል። ቁመቱ 3 ሜትር ነው። ዛሬ ወደ ሳዑዲ አረቢያ መዝለቅ እንዲህ ቀላል አይደለም። ከኢትዮጵያ ከኤርትራና ከሌሎችም የአፍሪካ ሀገሮች ብዙ መከራ አልፈው የየመንን ምድር ከረገጡም በኋላ የሚከተላቸው ስቃይ ከዚህ አጥር ማዶ ያለውን ሥራ የማግኘትና ከጀርባቸው የተዋቸውን የመርዳት ህልማቸውን ያጨልመዋል። ሰሞኑንም ብሶታቸውን ደጋግመው ያሰማሉ። በዚያ የሚገኙ የውጭ ዜጎች የሆኑ ፍልሰተኞች ና የመን መካከል ያለች ከተማ ማለት ነው። ቦርደር ከተማ ነች። አረ ትባላለች። ሀራድ ውስጥ በምን ሁኔታ ነው እናንተ የምትገኙት? እኛ ያው በጥገኝነት ሁኔታ ነው ያለ ነው። እዚህ እንትን አይ፣ ወይም ወይም ደግሞ ቀይ መስቀል፣ ያው በአማርኛው የኛ ህዝብ፣ የኛ ሰው በተለምዶ ቀይ መስቀል ይለዋል። እዛ ነው ያለ ነው ለጊዜው። በምን ሁኔታ ነው አሁን የምትገኙት ታዲያ? በጣም በአስቸጋሪ ሁኔታ ነው የምኖረው። ቦታ ሀገሪቷ በጣም ትሞቃለች። የአየር ሁኔታዋ በጣም አስቸጋሪ ነው። በተለይ ያው ኤምባሲ በሚመጣ ጊዜ በጣም ተቸግረን ነው የምኖረው። ኤምባሲ ሲመጣ እንደ አንድ ሀገር ወገን አይቶን ጥሩ ነገር መናገር ሲገባ ውሰድ ብሆን አመናጭቀን ብሎ ነው የሚሄደው። ያው ያንንም ችለነው ነው ያለነው። የማን ኤምባሲ? የኢትዮጵያ ኤምባሲ ይመጣል በየጊዜው። አንዳንድ ጊዜ ሶስት ወራት ወር እየቆየ ሊጎበኘን ይመጣል። እሺ ምን ያደርግላቸዋል? መጥቶ ምንም የሚያደርግልን ነገር የለም። ያው ወደ ኢትዮጵያ ስንገባ ኢትዮጵያ ናቸው ብሎ ኢትዮጵያ ሌላችን መሆናችንን ለማረጋገጥ ነው የሚመጣው፣ ኢትዮጵያዊነታችንን ለማረጋገጥ እዛ ጋ ለምን የተለያዩ ዜጎች ናቸው ጋር የሚሰብሩት። ኤርትራያኖችም አሉ፣ የተለያዩ ከተለያዩ አፍሪካ ሀገር የሚመጡ ሰዎች አሉ። እንደኛ ባይበዙም ማለት ነው። ምን በዛው ኢትዮጵያውያኖችን ለመለየት ይመጣል። በዛን ሰዓት እንግዲህ ያው የሚሰጠን መልስ ጭራሹን የባሰ ሀገር እንድንጠላ ወደ ሀገር እንዳንመለስ በቃ፣ ግልምጫ አለ፣ የተለያየ ነገር አለ። በዚህ ሁኔታ ላይ አሁን ያው እንግዲህ ቀደም ሲል ከዛሬ አራት ወር በፊት የኢትዮጵያ ውጭ ጉዳይ ሚኒስተር መጥተው ነበረ። በእውነቱ ተላቅሰን በቃ፣ እነሱ ማልቅሰው እኛ ማልቅሰን ያለን የውስጥ ሁኔታችን ነገር ናቸው። ከሀገሪታችን ያባረረን የገንዘብ የኢኮኖሚ ጉዳይ እንጂ ያው እንደምታወት እናንተ እንደምትሰሙት መነሻሻ ሰርቶ መስደሽ አለኝ ብሎ የሚል መንግስት ነው ያለን። ይህን ሰርቻለሁ ይህን ሰርቻለሁ ይላል። የአገራችን ላይ ምንም አይነት ያለው የብራችን ሁኔታ ድሃ ባቅሙ የሚኖርበት ስላልሆነ ያው ቢያንስ ቢያንስ እዚህ አሁን ያለነው እነሱ ራሱ ስቴላቸው የሚያሳየው ወደ ሀያ አምስት ሺ ኢትዮጵያኖች ጎርፈው እዚህ እንደገቡ ነው የሚያሳየው። ከሳውዲው አጥር በአንድ በኩል፣ በሌላው ከክፍቱ የየመን በረሃና ስቃይ ጋር ተፋጠው ከሚገኙት ቁጥራቸው የበዛ ፍልሰተኞች የአንዱን ድምፅ ነው የሰማችሁት። በቅርቡ አራት መቶ የሚሆኑ ከመካከላቸው ወደ ኢትዮጵያ እንዲመለሱ ተደርጓል። የቀሩት ደግሞ ሲመቻቸው በልማድ ቀይ መስቀል ከሚሉት ከሚኖሩበት የዓለም አቀፉ የፍልሰት ድርጅት አይኦኤም ግቢ ወጣ እያሉ ስራ ቢጤ የሚፈላልጉም አሉ። ከግቢ ውጭ እንዲሁ በቃ ሰዎች ጋር ስራ እየፈለገ ይነ የቀን ስራ እየሰራ እዛው የሚያድር አለ። አሁን ጊዜ ግቢ ማደር በጣም ይከብዳል። ሳሙና መግዛት ያስፈልጋል። ልብስ መቀየር ያስፈልገናል። ሀገሪቷ በጣም ትሞታለች። ስለዚህ እዛ ያው ሰዎቹ ጋር የመኖቹ ጋር ሄዶ የቀን ስራ እየሰራ እዛው እነሱ ጋር የሚያድርም አለ። ዞሮ ዞሮ የመሳፈር ጊዜ ሲደርስ፣ ይህ ወረቀት ሲለጠፍ ሮጦ ይመጣል። ስለዚህ ሰው ወደ ሀገር መመለስ ይፈልጋል ማለት ነው። ሰው በጣም ወደ ሀገር መመለስ ይፈልጋል ብለን ሰላማዊ ሰልፍ ወሰን ኤምባሲ መጥቶ የሰጠን መልስ በጣም የሚያሳዝን ነው። እውነቴን ነው። ወደ ሀገራችን እንድንመለስ የሚያነሳሳ ሳይሆን የባሰ ሀገራችንን እንድንጠላ እኛ ሀገራችን የኢኮኖሚ ጉዳይ የብሩ መውደቅ እና ብሩ ጥቅመቢስ በመሆኑ እንጂ ከሀገራችን የመጣ ነው። ከኢትዮጵያ የተሻለ ሀገር የስም እንደሌለ እናውቀዋለን። ለመሆኑ እነዚህ ሀገራቸውን እየጣሉ የበረሩ ሰዎች ለምንድን ነው ዛሬ እንዲህ የመመለስ ነገር ሲነሳ ፈጥነው የሚሰለፉት? ወደ ኢትዮጵያ እንዳንመለስ ያለው ርቀት ቀላል ብቀት አይደለም። ባቅማችን እኛ በአቅማችን የምንመለስበት አይደለም። እንደገና ደግሞ ሁላችንም በአንድ አይነት ሁኔታ አይደለም የወጣ ነው። ወደ ሱዲ እንዳለ ሱዲ በሯን በሽቦ አጥራለች። የተያዝን እንደሆነ ወስዳ ያለምንም ምንም ርኅራሄ ምንም አይነት ሰብዓዊ ርኅራሄ ባልተሞላበት ሌሊት፣ ከምሽቱ በሰባት ሰዓት ውጭር የማይበር በረሃ ላይ ነው ወስዳ መታፈሰል። በዛን ሰዓት እነዚህ ሰው የሚደበድቡ ሰዎች ከሱዲ ፖሊሶች ጋር ግንኙነት አላቸው። መጥተው እንደገና በጠመንጃ ይከቡናል። ወስደው አሁንም ደብድበው ሀዋላ አድርግ ነው ብር ሀውል ነው። የተባበሩት መንግስታት ድርጅት አካላት የሆኑትና ኃላፊነት ያለባቸው እንደ ፍልሰት ድርጅቱና የስደተኞች ጉዳይ መስሪያ ቤቱ አይነቶች እነዚህን ተንገላቾች ዘውር ብለው ያዩቸው ይሆን? አይም ያው ምግብ ይሰጠናል። ሕክምና በተወሰነ ነገር ያደርግልናል። ያው ወደ አገር ቤት ወደ አገር ቤት የሚሄድ ያ ጊዜ ሲመጣ ያሳፍረናል። መዝግቦ ነው የሚያስቀምጠን። አትሂዱ ትሄዳላችሁ ምናምን የሚል የማስገደድም ሆነ የምንም እንትን የለውም። እሱ ያው ምግብ በቀን ሶስት ጊዜ ይሰጣል። የምንመላው ምግብ ደግሞ ያው አንድ አይነት የሆነ ምግብ ነው። ምግብ የምግብ ለውጥ የለውም። ምን ትበላላችሁ? ለምሳሌ ቦሎቄ የሚባል ነገር አለ። ያ ቦሎቄ ከጢታ ጋር ይሰጠናል በየቀኑ ማለት ነው። ዋው ቦሎቄ እና ቂጣ ነው የሚሰጠን። በቃ ዩኤንኤችሲአር አይቷችሁ ያውቃል እንዴ? ዩኤንኤችሲአር የሚባል መስሪያ ቤት ምን ልበሎት? ምን ብዬ ልንገሩት? ወንድሜ ሆይ ለራሳቸው ቢኔኳቸው የሚፈርጡ ይመስላሉ። መስሪያ ቤት እንኳን ይሄ ነው። እንደው የጥገኝነት እንኳን እንትን ስጡን ብንላቸው እንኳን ሊያናግሩን የሚፈልጉ ሰዎች አይደሉም። ጭራሹኑ ሰው ማየት አይፈልጉም። በተለይ ኢትዮጵያኖች ማየት አይፈልጉም። እዛ ዩኤንኤችሲአር ቢሮ ያሉ ሰዎች እንኳን ሊያናግሩንና መፍትሄ ባለውም ነገር ሊያማክሩም ቀርቶ ማየት አይፈልጉም። ይሄ በተጨ ስደተኞቹ የሚደርሱባቸው በደሎችና ችግሮች የተደራረቡ እንደሆነ ነው የሚናገሩት። እንደገና ደግሞ እዚህ አረብ ላይ በተለያየ ችግር አካላቸው ጎሎ፣ ብልቱ ተቆርጦ፣ እጁ አይኑ ጠፍቶ ያለ አንስተን ያስቀመጥነው ፎቶ አለ ያለ የሞተ ሰዎችንም ሆነ ልንልክሎት እንችላለን፣ በሜሴጅ መላክ እንችላለን። የምንፈራው ነገር የለም። ሁለተኛ የሆነ ኢንፎርሜሽን ነው ደግሞ ስንሰጦት የተደበቀ ኢንፎርሜሽን አይደለም። እኔራ እዚህ ከመጣሁኝ በመኪና እየተገጨ ደሙ እንኳን ደሙ እንደ ደመከል በቃ የማነው ተብሎ እንኳን ጥያቄ የሌለው አርባ ሰው ነው በዚህ የቀበርኩት እዚህ ሀገር ከመጣሁኝ ወገናችን ሲሞት ብድግ አድርገው ያው ኢትዮጵያዊ መሆኑ ከተረጋገጠ በኋላ ፍሪጅ ነው የሚያስቀምጡት። አሁን ግን የራሱ የዚች ሀገር አረቦች ማለት በጎ አድራጎት የሚሰሩ ሰዎች አሉ። እነዚህ ሰዎች ምንም ቢሆን ሰው ናቸው እና ሞተው ፍሪጅ መቀመጥ የለባቸውም ብለው እዚህ ሀገር ያሉ ሀብታሞች ተመካክረው ከአንድ ሀብታም ላይ ቦታ ገብተው ትልቅ የመቃብር ቦታ ሰርተዋል። አሁን ከረመዳን ጾም በኋላ ማለት ነው ረመዳን ጾም ከተፈታ በኋላ አርባ ሶስት ሰው እኔን አብሬያቸው በጀ። ለምን የተለያየ ቋንቋ ስለሚችል እኔ ትንሽ እንግሊዝኛውንም ስለሚሞክር አረብኛ፣ ሶማሊኛም ስለሚችል አስተርጓሚ ስለሚፈልጉ ረዳቸዋለሁ። እና በቃ አብረን ነው የቀበርነው፣ አርባ ሶስት ሰው ከፍርጅ አውጥተን ማለት ነው። እነዚህ ሰዎች አሁን ቤተሰቦቻቸው የት እንዳሉ አያቁም። የየመን መንግስት የሚያደርግባችሁ ነገር ወይም የሚያደርግላችሁ ገዛ አለ? የየመን መንግስት እንደው ሰላም ሰጥቶናል ማለት እንችላል። ለምሳሌ ለምን መጣችሁ ብሎ አይዘንም የማባረር እንትን አያደርስብንም። ግን ዞሮ ዞሮ በሀገር ውስጥ የአገሪቷ ውስጥ ሽፍታዎች አሉ እነዛ ሽፍታዎች በእኛ ላይ ችግር ባደረሱ ጊዜ ሄደን ካመለከትን ብይዛቸውም ቁሉ ወደ ያሰታሉ በቃ እዛ በተለይ ችኛዋ አሁን እኛ ያለንባት ቦታ ቦርደርም ስለሆነች እንደው መንግስት አልባነች ብንል ማጋነን አይሆንም በቃ ግን ዞሮ ዞሮ ህዝቡ ሌላው ህዝብ ሲቪሉ ማህበረሰብ በጣም ጥሩ ነው። በቃ ሲቪሉ ማህበረሰብ ነው ደግፎ ያዘን፣ ከመንግስት ይልቅ ሲቪሉ ማህበረሰብ ነው ደግፎ ያዘን። የሀገሩ ሰው ያገሩ ሰው በጣም ጥሩ ሰው ነው። እዚህ ሀራሚዎቹ ሰው የሚደበድቡት ሽፍታዎቹ ከከተማ ወጥተው ሱዲ ቦርደር አካባቢ ላይ ቤት ሰርተዋል፣ ትልልቅ ግቢ ሰርተዋል። ያው የተመቻቸውን ሰው አፍነው ወስደው እዛ ነው የሚቀጠቀጡት። ከተማ ውስጥ ግን ያን ነገር ማድረስ አይችሉም። የከተማው ሰው በቃላትም ሆነ በእጁም ይዋጋቸዋል፣ አይተዋቸውም። ከኛ ጋር ተባብሮ ያስጥለናል ከነሱ ላይ የከተማው ሰው ልንኮነን ነው የሚገባው፣ ሰው አይደለም የከተማው ሰው። ያለብሰናል፣ ያበላናል፣ ያጠጣናል። እንድንታጠብ አንዳንድ ቦታዎችን አዘጋጅተው ይጠራናል የከተማው ሰው። ግን በመንግስት በኩል መንግስትን በሚመለከት ይሄመን መንግስት ይሄን አደረገልን የምለው ነገር እኔ አንድ አመት ስቀመጥ ከመንግስት ምንም አይነት ነገር ያየሁት ነገር የለም። ለምን አንድ ሰው አይኔ እያየ በደባብ ማለት ይሄ ሞተር ሳይክል ተገኝቶ ሲሞት መኪናዎች እንዳይሄዱ መንገድ አዘግተን ያ ሬሳ እስኪነሳ ስናደርግ ፖሊሶች መጥተው ሬሳውን ከማን ሞተር ሳይክል የቱ ነው ብሎ እንኳን አልጠየቁንም። ባለሞተር ሳይክሉ ሄዶ ከኛ ጋር ወደዛ ጠጋ ብሎ ቁጭ ብሎ እግሩን አጣምሮ ቁጭ ብሎ ጫቱን ይቅባል። ምክንያቱም ብንናገር እኛ የመንዝ ማለት ምናልባት እናንተም ሰሙታላችሁ፣ እያንዳንዱ ግለሰብ እንደ ሀገራችን ገበሬ ዱላ እንደሚይዘው ጠመንጃ አለው። መናገር አንችልም እኛ በቃ። ስለዚህ ለምን ብንናገር በጥይት ሊመታን ይችላል። ጠመንጃ አለው ዳጠቀ ነው። ስለዚህ ፈርተን በፀባይ ነው የምንኖረው። ወንድማችን በመኪና ተገኝቶ ሲሞት እያየን መናገር አንችልም። ያለን አማራጭ ምንድነው? እሱም አንስተን ወደ ሆስፒታል መውሰድ የሚቀበርበትን መንገድ ማዘጋጀት ነው። እኛ ራሳችንን ካልጠበቅን ከሀገሪቱ መንግስት የሚደረግልን ጥበቃ የለም። እኛ አሁን የምንወጣ ከሆነ ማለት እያወቅን ራሷን ቀበሮ ያዘጋጀች በግ ማለት ነው እያወቅን ከሄድን የምንበላው ራሳችን የታጠቁ አይኖች ናቸው እነዚህ ሰዎችን የሚወስዱና የሚደበድቡ የሚያስታውሉ ሰዎች በሳት አቃጥለው ብልታቸውን የሚቆርጡ አይናቸውን የሚያወጡ ጆሮቸውን የሚቆርጡ ሰዎች በጣም የታጠቁ ሰዎች ናቸው ቀላል መሳሪያ ከነብሶ ከፍት ከመትረየት መሳሪያ ያላቸው እኔ ለምሳሌ የነበርኩበት ቤት ግቢው የሚጠበቀው በመትረየት ነው ሶስት ወር እዛ ውስጥ አስር ሰባ አምስት ሺህ የኢትዮጵያ ብር ተመጥቄ ነው የወጣሁት የሰማችሁት ሁሉ ሰው ሰውነቱ ከተረሳበት የሰውነት ክብሩ ከተዋረደበት ከየመን የስደት ሕይወት እጅግ ተቀንጭባ የቀረበችላችሁን ነው። ስደተኞቹ ሰንዓ ባለው የኢትዮጵያ ኤምባሲና በተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር የመን የሚገኙ ተጠሪዎች ላይ ያላቸው ብሶትና ሮሮ እጅግ የከበደ ነው። በስም እየጠሩ የሚከሷቸው ኢትዮጵያዊ ዜግነት ያላቸውና ሌሎችም ኃላፊዎች አሉ። የኢትዮጵያ የውጭ ጉዳይ መሥሪያ ቤትና ዓለም አቀፎቹ ተቋማትም የሚሉት እንዳለ ለመጠየቅና የእነርሱንም ለመስማት ጥረት እያደረግኩ ነው። እስካሁን ያደረግኳቸው ተከታታይ ሙከራዎች አልተሳኩም። በቀናኝ ጊዜ የሚሉትን ይዤ እመለሳለሁ። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን።